እየተጠናቀቀ ያለውን የ2009 ዓ ም አስቸጋሪ ዓመት ሲሉ የገለጡት ሁለት የተቃዋሚ ፓርቲዎች በአዲሱ የ2010 ዓ ም ለውጥ ለማምጣት ሰላማዊ ትግላቸውን እንደሚቀጥሉ አስታውቀዋል። መኢአድና ሰማያዊ ፓርቲ በሰጡት መግለጫ ከአዲሱ ዓመት ቀዳማዊ የፖለቲካ አጀንዳዎቻቸው አንዱ የአዲስ አበባ ምክር ቤት ምርጫ መሆኑን ጠቅሰዋል። ፓርቲዎቹ የሰጡትን መግለጫ የተከታተለው እስክንድር ፍሬው ቀጥሎ ያለውን ልኳል። ሁለቱ ተቃዋሚ ፓርቲዎች መኢአድና ሰማያዊ ዛሬ የሰጡት መግለጫ 2009ን የገመገመና በ2010 የሚጠብቁትን ያመላከተ ነው። ፓርቲዎቹ እንዳመለከቱት 2009 እጅግ አስቸጋሪ አመት ሆኑን ያለፈው የሰማያዊ ፓርቲ የሕዝብ ግንኙነት ኃላፊ አቶ አበባ ካሉ ይህንኑን የሚያብራሩት አገሪቱ አስሮ ሙሉ የአስቸኳይ ጊዜ አዋጅ ውስጥ የነበረች ሀገር ናትና። 2009 ላይ ኢህአዴግ በፍጹም ያልተሳካለት አመት ነው ለኢህአዴግ። አስር ወር ሙሉ አንድን ሀገር በአስቸኳይ ጊዜያዎች ውስጥ ማቆየት ምን ያክል አስቸጋሪ ነገር እንደገጠመው የሚያሳይ እስከ መስከረም 28ና የወዳኛውን አመት እንኳን ብንወስደው ከመስከረም 28 እስከ ሐምሌ 28 ድረስ ያለው አስር ወር አገሪቱ እጅግ የታሰረበት ጊዜ ነበር እና ይሄ ለእኛ በጣም የሀዘን ድባብ ያጠላበት አመት ነው። በጣም ብዙ ሰዎች የሞቱበት፣ በርካታ ዜጎች የታሰሩበት ከአስቸኳይ ጊዜ አዋጁ ጋር በተያያዘ ከሀያ ሺህ በላይ ኢትዮጵያውያን በየቦታ የታሰሩበት፣ የተደበደቡበት፣ የሞቱበትም ጭምር ነው እና ለእኛ የሰቆቃ አመት ሆኖ ነው ያለፈው። አስጨናቂ ነገር ውስጥ አልፈናል። ይሄ አንድ በጣም ትልቅ ነገር ነው። አሁን ባለው ሲትዌሽንም የድርቁ ሁኔታ በጣም አስቸጋሪ ነው። የመልካም አስተዳደር ችግሮችን እያየ ነው። የፍትህ ጥያቄ የተነሳ ነው። 2008 የጀመረው ነገር 2009 ላይ ተቃጥሎ ሄዷል። ህዝባዊ ተቋሙ በየቦታው ፈንድቶ በጣም ብዙ የአገር ሀብት አላስፈላጊ በሆነ ሁኔታ ጋይቷል፣ ተቃጥሏል። በተለይ ከዲሞክራሲ መስፈንና ከሰብአዊ መብት መከበር አንጻር ችግሮች ሲታዩ መቆየታቸውን የጠቆሙት ፓርቲዎቹ ያ ይለወጥ ዘንድ ሰላማዊ ትግላቸውን እንደሚቀጥሉ ገልጸዋል። ይህንን የገለጹት ደግሞ የመያድ ምክትል ሊቀመንበር አቶ ሙሉጌታ አበበ ናቸው። የሰብአዊ መብት መከበርና የዲሞክራሲ ግንባታ ከየትኛውም ጊዜ በተሻለ መልኩ እንዲሰፍን እንደ ፓርቲ የበኩላችንን የድርሻችንን እንሰራለን። እስካሁንም እየሰራን ያለ ነው። መስራታችንም በአደባባይ የሚታወቅ ነው። በ26 ዓመት የመሳሪያና የጡንቻ ጉዞ መሳሪያና ጉልበት ሳያሸንፈው መብቱን የሚጠይቅ ህዝብ መፍጠር ችለናል። እነሱ እንደሚሉት አይደለም። ይሄ ህዝብ መብቱን እንዲጠይቅ፣ ግዴታውን እንዲያውቅ፣ በሰላማዊ መንገድ ይሄ ትክክል አይደለም ብሎ መናገር የሚችል ማህበረሰብ መገንባትና መፍጠር ችለናል። በዚህ ጉዞና በሚቀጥለውም አሁን በምንይዘው ዓመት በ2010ም ይሄ ግንባታ እንዲቀጥል ዲሞክራሲ ከፍ ብሎ በሌሎች ሀገራት የምናያቸው ወደ ሀገራችን ኢትዮጵያም ተስፋፍቶ የህግና የዜጎች መብት ተከብሮ እንዲያልፍ ለማድረግ ጽኑ እንታገላለን፣ በርትተንም እንሰራለን። ዋነኛው ግባችን ይሄ ነው። ከ2010 ዋነኛ የፖለቲካ ግቦቻቸው አንዱ በአመቱ የሚካሄደው የአዲስ አበባ ምክር ቤት ምርጫ መሆኑን ፓርቲዎቹ አመልክተዋል። አዲስ አበባ የ1997 ዓመተ ምህረቱን አወዛጋቢ ምርጫ ተከትሎ ለጥቂት ዓመታት በባለአደራ አስተዳደር ስር በመቆየቷ ነው የከተማዋ አስተዳደር ምርጫ ከሀገር አቀፉ ምርጫ ዘግየት ተብሎ የሚካሄደው። ይህ ምርጫ ደግሞ ሁለቱ ፓርቲዎች እጅግ ያሰቡበት እንደሆነ ነው የሰማያዊ ፓርቲ ህዝብ ግንኙነት ኃላፊ አቶ አበባ ካሉ የሚናገሩት። የአዲስ አበባ ምርጫ ላይ ሁለቱ ፓርቲዎች አግሬሲቭሊ እንሰራለን። ከበዲሁ ዝግጅቶቻችን እንዲያውም በጣም ብዙ ቅሮችን አውጥተናል። በቅርቡ ጋዜጣዊ መግለጫ ይዛል። ሰማያዊ ፓርቲ በግሉ መያድን በግሉ ይሰጣል። ምርጫው ላይ እንዴት አድርገን እንደምንሄድ የነደፍናቸውን ፕሮግራሞች በግልጽ እንገልጻለን። ህዝቡ ከኛ ጋር እንዲሰለፍ ድምፁን ሊጠብቅ እናደርጋለን። በእርግጠኝነት አሁን ባለው ስሜት የአዲስ አበባ ምርጫ እናሸንፋለን በእርግጠኝነት ህዝቡ ከኛ ጋር ቆመ፣ ካርዱን በጽናት ከጠበቀና ዘብ ከቆመ በእርግጠኝነት። ስለዚህ ይሄን አምነድበት ነው እና የምንገባው። የፖለቲካ ምህዳሩ መስፋት አለበት የሚል እምነት አለ። ፓርቲዎቹ በምርጫው ከመሳተፍና ከሂደቱ አንጻር ምን እንደሚጠብቁ ያብራሩት ደግሞ የመኢአድ ሊቀመንበር ዶክተር በዛብህ ደምሴ ናቸው። ሁላችሁም እንደምታውቁት እንግዲህ በዘጠና ሰባት እንደምሳሌ የምንወስደው ተቋሚዎችን በጣም ንቆ ነበር ልቆ ነው። እነሱ ያችን ትንሽ ጭላንጭል የከፈቱት። በዛች በጭላንጭል ውስጥ ገብተው ነው እንግዲህ የኛ መሪዎች ያንን ድል ለማስገኘት የቻሉት። አሁንም ደግሞ ፉከራ አይደለም። ምርጫው ይምጣ እናሸንፋለን ብለን መፎከር ሳይሆን ጭላንጭሏ ከታየች ውጤቱን ታዩታላችሁ ማን እንደሚያሸንፍ ለማለት ነው። አዲሱ ዓመት ይበልጥ ወደ ሕዝብ ለመድረስ እንደሚሞክሩ ከድጋፍ ሰጪ ማህበራት ጋር የተሻለ ግንኙነት ለመፍጠር እንደሚሰሩም ፓርቲዎቹ ገልጸዋል። ከዚሁ ጋር በተያያዘም የሰማያዊ ፓርቲ ሊቀመንበር አቶ የሺዋስ አሰፋ ወደ ዩናይትድ ስቴትስና ካናዳ ማምራታቸው የመኢአድ ሊቀመንበር ዶክተር በዛብህ ደምሴም በነገው ዕለት እንደሚጓዙ ተገልጿል። ኢትዮጵያውያን የ2010 ዓመተ ምሕረትን አዲስ ብለው የሚቀበሉት የፊታችን ሰኞ ነው። ዓመቱ የሚሊኒየሙ የመጀመሪያ አስር ዓመት መሆኑን ያስታወሰው መንግስትም በልዩ ልዩ ዝግጅቶች እያከበረ ይገኛል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።